ጋቢና ቪኦኤ የባለብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ጤናስጥልኝ ስጥልኝ እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ የለተረቡ ጥቅምት 252013 ዓ ም መርሃ ግብር ጀምሯል ለምሽቱ ከያዝንላቸው መካከል ጥቂቶቹን እናስተዋውቃችሁ በፌዴራል መንግስትና በትግራይ ክልል ኃይሎች መካከል ግጭት መቀስቀሱን ተከትሎ አማራ ክልልን ከትግራይ ክልል የሚያጎራብተው ራያ አካባቢ የሁለቱም ክልል ልዩ ኃይሎች መስፈራቸው ተገለጸ በትግራይ በኩል መጠኑ በርከት ያለ ሰራዊት አስገብተው ዋጃ የሚባለው ቦታ ደንበራቸው ላይ አስረዋል። ከባድ መሳሪያም እንደታጠቀ መረጃዎች አሉ። በዚህ ዙሪያ ዘገባ አለ። በሌላ በኩል በጉጉት በሚጠበቀው አርባ ስድስተኛው የአሜሪካ ፕሬዝዳንታዊ ምርጫ ዙሪያም ልዩ ዘገባዎች አጠናቅረናል። ብዙ ሰዎች የሚመርጡ በቀ ስለሆነ ያንን አቦይ ለማድረግ ነው የእጅ ቦታ ረኩ ምንም እንትን አልነበረም። ጆ ባይደን ነው ድምጽ የሰጠው። ባለፈው ምርጫ ጊዜ ለመምረጥ እድሉ ነበረኝ ግን ላሪ ታሸንፋለች በሚል ተዘናግቼ ዝምታን መረጥኩና በጣም ይቆጨኝ ነበረ። የኢትዮጵያ የሕዝብ ተወካዮች ምክር ቤት የትላንትና ውሎና በነገው እለት ሊነጋገርባቸው ስላቀዳቸው አጀንዳዎችም ዘገባዎች አሉን። ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ እናንተን በማስተናገድ አመሻለሁ። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን አሁን ከዓለም ዙሪያ ከተሰባሰቡ አጫጭር ዜናዎች ጋር ሀብታም ስዩም ይጠብቃችኋል። አመሰግናለሁ፣ ኤደን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትናንት ወታደራዊ ኃይል በትግራይ ክልል እንዲገባ ማዘዛቸውን አስታውቀዋል። የትግራይ ክልልን የሚያስተዳድረው ህወሓት ኃይሎች የፌዴራል ወታደሮችን አጥቅተዋል ሲሉ ጠቅላይ ሚኒስትሩ ከሰዋል። የትግራይ ክልል ባለፈው መስከረም ወር ምርጫ ማካሄዱ ይታወቃል። የፌዴራሉ መንግስት ይህንን ምርጫ ህገወጥ ብሎታል። የትግራይ ክልላዊ መንግስትና ማዕከላዊ መንግስት ከቅርብ ጊዜያት ወዲህ ወታደራዊ ግጭት ለማካሄድ እያሴሩ ናቸው በሚል እርስ በርስ ሲካሰሱ ቆይተዋል ተብለዋል። ሕዝባዊ ወያነ አርነት ትግራይ ዛሬ ማለዳ ላይ በክልሉ ከተመደበው ፌዴራላዊ ኃይል ወታደራዊ መሳሪያና ዕቃ ለመዝረፍ ሞክሯል ሲል የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫ ላይ ገልጿል። መግለጫው ዛሬ በተከፈተው ጥቃት የመጨረሻው ቀይ መስመር ስለተጣሰ የፌዴራሉ መንግስት ወታደራዊ እርምጃ ለመውሰድ ተገድዷል ይላል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ባለፈው ሰኞ በተደረገው ጋዜጣዊ ጉባኤ ሲናገሩ ትግራይ ባለፈው መስከረም ወር ምርጫ በማካሄዷ ለመቅጣት ሲል የአብይ መንግስት በትግራይ ላይ ጥቃት ለመክፈት አቅዷል ብለው ነበር። የጠቅላይ ሚኒስትሩ መግለጫ ከወጣ በኋላ ከዶክተር ደብረጽዮንና ከሌሎች የክልሉ ባለሥልጣኖች ምላሽ ለማግኘት የተደረገው ጥረት አልተሳካ። በኮቪድ-19 ምክንያት ተቋርጦ የነበረውን ትምህርት ለማስቀጠል የዩኒቨርሲቲ ተማሪዎች ከጥቅምት 23-2013 ዓ.ም ጀምሮ ወደ ትምህርት ስፍራዎች እንዲመለሱ ጥሬ አቅርቦ የነበረው የሳይንስና ከፍተኛ ትምህርት ሚኒስቴር የተማሪዎችን እንቅስቃሴ ላልተወሰኑ ጊዜያት ለመግታት መወሰኑን አስታውቋል። ለዚህ የተሰጠው ምክንያት ደግሞ ኢትዮጵያ ውስጥ ያለው ወቅታዊ ሁኔታ ነው። በዚህም መሠረት በየዩኒቨርሲቲዎቹ የደረሱ ተማሪዎች በግቢያቸው እንዲቆዩ እስካሁን ድረስ ከመኖሪያ ስፍራቸው ያልተነሱና ጉዞ ያልጀመሩ ተማሪዎች ደግሞ ተለዋጭ ማስታወቂያ እስኪመጣ በነበሩበት እንዲቆዩ ተወስነዋል። በዩናይትድ ስቴትስ ትናንት በተካሄደው ፕሬዚደንታዊ ምርጫ አሸናፊው ማን እንደሆነ ገና አልታወቀም። በኮሮና ቫይረስ ምክንያት ብዙ ሰዎች በፖስታ ቤት በኩል የመረጡባቸው ክፍላተ ግዛት የምርጫ ውጤት ገና እየተቆጠረ በመሆኑ ነው ውጤቱ የዘገየው። ፕሬዚደንት ዶናልድ ትራምፕ እና ዲሞክራቱ ተወዳዳሪያቸው ጆ ባይደን በየበኩላቸው እንደሚያሸንፉ በተጠበቁባቸው ክፍላተ ግዛት አሸንፈዋል። በሀገሪቱ ምስራቃዊ ክፍል በሚገኙ ሰሜን ካሮላይና፣ ጆርጂያና ፔንሳልቬኒያ ክፍለ ግዛት፣ በመካከለኛው ምዕራብ ሚችጋንና ዌስካንሰን በደቡብ ምዕራብ ደግሞ አሪዞና፣ ትናንት በቅድመ ምርጫ ቀን የተሰጡ በሚሊዮኖች የሚቆጠሩ ድምፆችን ባለስልጣኖች እየቆጠሩ ነው። ትራምፕም ታዲያ ዛሬ ማለዳ ላይ ዋይት ሀውስ ቤተ መንግስት ሆነው ሲናገሩ በምርጫው አሸንፊያለሁ ብለው እንደሚያምኑ ገልጸው የድምፅ ቆጠራው እንዲቆም ወደ ጠቅላይ ፍርድ ቤት እሄዳለሁ ብለዋል። የባይደን የምርጫ ዘመቻ ክፍል በበኩሉ ፕሬዚደንቱ የምርጫ ቆጠራውን ለማቆም መዛታቸው አስደንጋጭ ነው ካለ በኋላ ከምርጫው ቀን በፊት ለመምረጥ የወሰኑትን አሜሪካውያን ዲሞክራሲያዊ መብቶችን የሚረግጥ ነው ሲሉ ነቅፈዋል። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አስተናጋጃችሁ ኤደን ገረመ ነኝ። አሁን ወደ ቀዳሚው የዕለቱ ርዕስ እንሻገር። በፌዴራል መንግስትና በትግራይ ክልል ኃይሎች መካከል ግጭት መቀስቀሱን ተከትሎ አማራ ክልልን ከትግራይ ክልል የሚያጎራብተው ራያ አካባቢ የሁለቱም ክልል ልዩ ኃይሎች መስፈራቸው ተገለጸ። በአካባቢው ጦርነት ባይቀሰቀስም ውጥረት ማየሉን ግን የአይን እማኞች አስታውቋል። መስፍን አራጌ ዝርዝር ዘገባ አለው። ትናንት እኩለ ሌሊት ላይ በድረገጻቸው የተነበበው የጠቅላይ ሚኒስትር አብይ አህመድ መልእክት በትግራይ በሚገኘው የመከላከያ ካምፕ ላይ ህወሀት ጥቃት ማድረሱን የሰሜን እዝንም ለመዝረፍ መሞከሩንም ጠቁመዋል። የትግራይ ህዝብን ከጥቃት ለመታደግ ከ2 ዓመታት በላይ በአካባቢው ሰፍሯል በተባለው የመከላከያ ሰራዊት ላይ ህወሀት ያደረሰውን ጥቃትና በዳልሻህ አካባቢ ጦርነት መክፈቱን ያመለከቱት ጠቅላይ ሚኒስትሩ አገርንና ህዝብን ለማዳን ሲባል ጦርነት መጀመሩን ገልጸው ነበር። በተለይ ትግራይን ከአማራ ክልል በሚያዋስኑ አካባቢዎች ውጥረት እንዳለ በአካባቢ አካባቢው የሚገኙ ነዋሪዎች ያመለክታሉ። በውልቃይትና ጠገዴ አካባቢዎች ከሌሊት ጀምሮ የተኩስ ድምፆች ሲሰሙ እንደነበር አስተያየት ሰጪዎች ከእኩለ ቀን በፊት ለአሜሪካ ድምፅ ሬዲዮ ጠቁመው ነበር። የጦርነቱን መቀስቀስ ተከትሎ የተለያዩ መረጃዎች በማህበራዊ ድረገጾች ቢወጡም ግጭት ባለባቸው አካባቢዎች የስልክና ኢንተርኔት አገልግሎት ባለመኖሩ መረጃዎቹን ለማረጋገጥም ለማጣራትም አልተቻለም። ትግራይን ከአማራ በሚያዋስነው የራያ አካባቢ ግን ጦርነት ባይኖርም ውጥረት እንደሰፈነ በስፍራው የሚገኙ አይን እማኞች ተናግረዋል። ከትግራይ በኩል መጠኑ በርከት ያለ ሰራዊት አስገብተው ዋጃ የሚባለው ቦታ ደንበራቸው ላይ አስረዋል። ከባድ መሳሪያም እንደታጠቀ መረጃዎች አሉ። የአማራ ልዩ ኃይል ደግሞ ከደንበሩ አንድ ሁለት ኪሎ ሜትር ራቅ ብሎ ቅቤ በር የሚባለው ቦታ ላይ ተቀምጧል። ቅቤበር ማለት የአማራ ክልል አካል ነው። የአማራ ክልል ነው። ከትግራይና ከአማራ ክልል ደንበር ሁለት ኪሎ ሜትር ወደ አማራ ክልል ገባ ብሎ ወደ ራሱ ቦታ ላይ ተቀምጧል። ሁለቱም ሀይላቸውን አስተላለፍ አስቀምጠዋል። ግጭት እስካሁን አልተደረገም፣ ስለ ውጥን የለም። ነገር ግን አካባቢው ውጥረት ስለነገሰ ያው በሀገሪቱ በትግራይና በመከላከያ ሰራዊት መካከል የተጀመረው ግጭት ወደ ተባባሰ ደረጃ እንዳይሄድ የአማራ ክልል የራሱን ድንበር ይጠብቃል በዛ ሁኔታ ላይ ነው ያለው። መከላከያ ሰራዊት ከሁሉም ወደ አማራ ክልል ባለው ቦታ ላይ ገብቶ ነው የተቀመጠው። ፎርማት የሚባል ቦታ ተሻግረ አራዱ የሚባል ቦታ ላይ ካምፕ አለው። በከተማዋም ለወትሮ ይደረግ የነበረው እንቅስቃሴ ከሰዓት በኋላ አለመኖሩን አመልክተዋል። ከተማዋ እንቅስቃሴም በአጠቃላይ አሁን በአሁን ከሰዓት በኋላ ሞተርን ማንኛውም እንቅስቃሴ እንዳይኖር፣ ባንኮችም እንዲዘጉ፣ ከሆስፒታሎች በስተቀር ሁሉም ተቋማት እንዲዘጉ ተደርጓል። ከተማው ጸጥ ያለ ነው። ከፍተኛ ቁጥር ያለው የባጃጅ ሀይል ስላለ የአካባቢው ማህበረሰብ ራሱ እንዲጠብቅ አንዳንድ ጥቃቶች ሊፈጸሙ እንዳይችሉ ተሽከርካሪ የትራንስፖርትም እንዲቆም ተደርጓል። በአካባቢው የሚገኙ ወጣቶች ጦርነቱ ከተጀመረ ሊከሰት የሚችለውን ሰብአዊ ጉዳት ለመቀነስ የራሳቸውን ዝግጅት እያደረጉ መሆናቸውንም ነው ከአካባቢው የደረሰን መረጃ የሚያመለክተው። ወጣቱ በአካባቢው ያሉ የህክምና ተቋም ሊሆኑ የሚችሉ አምቡላንሶችን፣ የቁስለኛ ማገገሚያ የሚሆኑ የህክምና ነገሮችን የአካባቢው ነገር አዘጋጅቷል። የህክምና መስጫ ቦታ ማለት

የጦርነቱን መጀመር ተከትሎ የአማራ ህዝቦች ብሔራዊ ንቅናቄ አብን በይፋ የድረገጹ መግለጫ ወጥቷል። በአማራው ህዝብ ላይ ለተፈጸመው ና እየተፈጸመ ላለው የዘር ማጥፋት ወንጀል መነሻ አሁንም ግንባር ቀደሙ ተዋናይ ህዋት ነው ያለው አብን፣ በዳንሻ ቅራቅር ና ሶሮቅ አካባቢዎች በአማራ ህዝብ ላይ የወሰደው ወታደራዊ ጥቃት የዚሁ ማሳያ እንደሆነም ይፋ አድርጓል። በትግራይ ክልል በሚገኙ የሀገር መከላከያ ና በአማራ ክልል ዳንሻ ና ሶሮቅ አካባቢዎች ህዋት ለወሰደው ጥቃት መንግስት ወታደራዊ አጸፋ እርምጃ መውሰዱንም ደግፏል። በአማራ ክልል በተለያዩ አካባቢዎች ጥቃት ሊሰነዘር ስለሚችልም ህዝቡ ነቅቶ እንዲጠብቅና መረጃዎችን እንዲለዋወጥ ጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራቂ። መስፍንን ለዘገባው እናመሰግናለን። አሜሪካውያን ቀጣዩን ፕሬዚዳንት በትላንትና እለት ሲመርጡ ውሏል። በትላንትናው እለት ዘጋቢያችን ሀብታም ስዩም በቨርጂኒያ ግዛት በሚገኘው አንድ ምርጫ ጣቢያ ተገኝቶ ሂደቱን ተከታትሏል። በተለያዩ ግዛቶች ውስጥ የነበሩ ትውልድ የኢትዮጵያውያን መራጮችም ጋር ተጫውቷል። በመቀጠል ይሰማል። አነጋግላይ ከተከፈቱት የምርጫ ጣቢያዎች አንዱ የሆነው የቨርጂኒያ ማዕከላዊ ህዝብ ቤተ መጻሕፍት የምርጫ ጣቢያ የመጀመሪያ ሰዓታት ላይ መጠነኛ የመራጮች ሰልፍ ይታይ ነበረ። የኋላ የኋላ ግን ጥቂት መራጮች ብቻ የሚወጡበት የሚገቡበት ሆኗል። ከእነዚህ መራጮች መካከል አረጋውያኑ ባልና ሚስት ባርባራ ቻንድለርንና ጀስቲን ቻንድለርን አየም። ቀረብ ናቸውም ሚስ ባርባራ እሳቸውን የመስሉ ድምፅ መስጠታቸው ያለውን ፋይዳ እንዲያስረዳሉ እጅግ አስፈላጊ ነው። በስልሳዎች ውስጥ በነበረው የሲቪል መብቶች እንቅስቃሴ ውስጥ ተሳታፊ ነበርኩ። እጩዎቹን በቴሌቪዥን ካየሁ በኋላ ፈጣን ውሳኔ ላይ ደርሻለሁ። ለውጥ ማምጣት አለብን። የቬትናም ጦርነት ወቅት ዘማች እንደነበሩ የነገሩን ባለቤታቸው ጀስቲን ቻንድለር በበኩላቸው በአገሪቱ ውስጥ ሊኖር ስለሚገባው ለውጥ ይህንን ብለዋል። ፖሊሶች ወጣት ጥቁሮችን እየገደሉብን ነው። ይሄ ለውጥ የሚፈልግ ይመስለኛል። ሁሉም ነገር ላይሳካ ይችላል። ሆኖም በአሁኑ ሰዓት አንዳች ነገር እንዲደረግ እንጥራለን። ዘንድሮ ላይ ወደ መቶ ሚሊዮን የሚጠጉ አሜሪካውያን ድምፃቸውን የሰጡት ከምርጫው ቀን በፊት ባሉት ቀናት ነው። እዚያም ነው በዕለተ ቀኑ እንደ ከዚህ ቀደሙ ረዘም ያለ ሰልፍም ሆነ አጀብ አለመታየቱ የተጠቀሰው። በሜሪላንድ ግዛት ድምፁን ቀድሞ የሰጠው ሚሊዮን ከምርጫው ቀን በፊት ቀድሞ ድምፁን ለመስጠት የወሰነበትን ምክንያት እንዲያስረዳ ቀደም ብዬ ለመምረጥ ያሰብኩት ያው አንድ ጊዜም ስለነበረኝ፣ ሁለት ደግሞ በዛሬው ቀን በዕለቱ ብዙ ሰዎች የሚመርጡበት ቀን ስለሆነ ያንን አቦይ ለማድረግ ነው። ኤልዬ እጄ ቦታ ረኩ ምንም እንትን አልነበረም። ሚሊዮን ድምፁን የሰጣቸው እጩ በሀገሪቱ ኢኮኖሚያዊና ማኅበራዊ ሁነቶች ላይ አበይት ለውጦችን እንዲያመጡም ይሻል። መሰረታዊ የምላቸው ነገሮች አሉ። እዚህ ሀገር ውስጥ የኢንካም ኢኳሊቲ በጣም እየሰፋ ሄዷል። ድሃው ድሃ እየሆነ ሀብታሙ ውስን ሀብታሞች ሀብት ሞር እያፍሩ ያሉበት ሁኔታ ነው ያለው። እሱ ላይ እስፔሻሊ ታች ያለው ድሃውን የሚጠቀም ፖሊሲዎች እንዲወጡ ፈልጋለሁ። እስፔሻሊ ትምህርትና ጤና በመሳሰሉት ላይ ትልቅ ኢንቨስትመንቶች ይህን ነገር ሊቀይሩ ይችላሉ ብዬ ገምታለው። ሌላው ደግሞ የክላይሜት ቼንጅ ነው። ክላይሜት ቼንጅ ትልቁ አሳሳቢ ነገር ነው። ምክንያቱም በተለያዩ ነገሮች ህይወታችን ላይ ተጽዕኖ የሚያደርጉ ነገሮች አሉ እና የተለያዩ ፖሊሲዎች ሲወጡ ይህንን ግንዛቤ ውስጥ ያስገቡ መሆን እንዳለባቸው አምናለው እና እነዚህ የመሳሰሉትን ነገሮች አንዳንድ ማህበራዊ ሁኔታዎችም ለምሳሌ ዳይቨርሲቲ ላይ ፎከስ ያደረገ ነገር ቢሆን ኢንክሉሲቭ የሆነ ከጥቁር ማይኖሪቲዎች ላይ ሲስተሙ ኢንክሉሲቭ በሚሆንበት መልኩ ፖሊሲዎች ቢኖሩ ይመቸኛል እና እንደዛ አይነት ፖሊሲ ያላቸው የቀረበ አለ ብዬ ያሰብኩት ጆ ባይደን ነው። ጆ ባይደን ለዚህ ለጆ ባይደን ታርግ ያለው ፍቃዱ ለገሰ በዌስኮንሲን ግዛት ውስጥ ነዋሪ ነው። ትኩረቱ ተወልዶ ባደገባት ኢትዮጵያ ውስጥ ያለው ውጥረት ከመሆኑ አንጻር የመምረጥ መብቱን እንኳ ለመጠቀም የወሰነው በወዳጁ ገፋፊነት እንደሆነ ይናገራል። የሚገርም ነገር ኦልሞስት ምርጫውን ረስቸው ነበረ እና ጓደኛዬ ነው ደውሎልኝ ዋን እስከዛ እንዳውም መምረጥ አለብኝ ረስቸው ነበረ። በጣም በዛ ሀዘን ድባ ዞና ደርሰ ኦልሞስት የኛውን ፎርጌት አድርገናል። እግዚአብሔር ብሎ አንድ ቀን አገራችንም እንደዚህ አይነት እድል አግኝተን ወይም ደግሞ አገራችን ውስጥ የሚኖሩ ሰዎች ይህን እድል አግኝተው በነፃነት መርጠው የሚፈልጉትን ወክለው አንድ ቀን በእንደዚህ አይነት ህይወት ውስጥ እንኖር ይሆናል። ምን ይታወቃል። አመሻሹን በአቅራቢያው በሚገኝ ምርጫ ጣቢያ የደረሰው ፍቃዱ በእጅጉ ያነሰ የመራጮች ቁጥር ማየቱን ይናገራል። ያም ቢሆን የምፈልገውን ለውጥ ያመጡልኛል ላላቸው እጩ ድምፁን ሰጥቷል። ብዙ ሰውም የለም ለአይንም የለም፣ ከኔ በፊት አንድ ሰው ብቻ ነበር የነበረው። እኔ ለዲሞክራት ነው እንትን ያልኩት፣ ጆ ባይደን ነው ድምፄ ነው የሰጠሁት። ትራምፕ ከመጀመሪያም አይመቸኝም ባለፈው ምርጫ ጊዜ ለመምረጥ እድሉ ነበረኝ፣ ግን ሂላሪ ታሸንፋለች በሚል ተዘናግቼ ዝም ብዬ ሳልመርጥ እንትን ብሎኝ እና በጣም ይቆጨኝ ነበረ። እንግዲህ የምርጫ ውጤት ነገር አይታወቅም። ባይደን ተሸንፈው ትራምፕ በስልጣን የሚቀጥሉ ከሆነ በቀጣይ አስተዳደር ዘመናቸው ሊያስቡባቸው የሚገቡ ጉዳዮች የምትላቸው ይኖሩ ይሆን? እንግዲህ እንደ ኢሚግራንት ነው የማስበው። ያው ኮንሰርን የሚያደርገኝ ነገር አለ፣ የኢሚግሬሽን ጉዳይ አያያዙ። አድሚኒስትሬሽኑ ጥሩ አመለካከት የለውም ለኢሚግራንት ቦርደል ላይ የሚያጥሩት ያጥሩ የወሉ ጉዳይ ብቻ ሳይሆን ኢንጀራል ቤታችን እያንኳኳ ነው። ፋሚሊ ለማምጣት ራሱ እየተቸገር ነው። ፕላስ የውጭ ጉዳይ ፖሊሱ ኢንጀራል ኢትዮጵያንም አሁን አፌክት እያደረገ ነው። እኛ በቃኝ ናቸው። የምርጫ ጣቢያዎች ውስጥ የተገኘው መራጭ ቁጥር አናሳ ቢሆንም የዘንድሮው መራጮች ቁጥር ግን በአሜሪካ ታሪክ ከፍተኛ ይሆናል ተብሎ ይጠበቃል። አብዛኛው መራጭ ከምርጫው ቀን በፊት መርጦ አብቅቷልና ከዚህ በተጨማሪም ሚሊኒያል ተብለው የሚጠሩት ከጎርጎሳውያኑ 1986 እስከ 1995 ዓ ም ድረስ የተወለዱ ወጣት ዜጎች ከፍተኛ ተሳትፎ የሚያደርጉበት ይሆናልም ተብሏል። የሲቪክ ትምህርትና ተሳትፎ የመረጃና ጥናት ማዕከል የተባለው ድርጅት ይፋ እንዳደረገው በቅድመ ምርጫው ብቻ ከሰባት ሚሊዮን በላይ ወጣቶች ድምፃቸውን ሰጥተዋል። ወጣቶች ባላቸው ኃይል እየተማመኑ መሆኑን ማሳያ ነው ብለውታል የማዕከሉ ኃላፊ አብይ ካይሳ። Amerika'dım, haftamızı Washington Washington'da <laughs> እንግዶቹን እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። የህዝብ ተወካዮች ምክር ቤት መንግስት የጥፋት ኃይሎች ላይ እርምጃ እንዲወስድ ጠየቀ። በትናንትናው እለት የኢትዮጵያ የህዝብ ተወካዮች ምክር ቤት የስድስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ተካሂዷል። ምክር ቤቱ በኦሮሚያ ክልል ምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንቃ ቀበሌ የአማራ ብሔርን ለይቶ የተፈጸመውን ጅምላ ጭፍጨፋ ና አሰቃቂ ግድያ አስመልክቶ መግለጫ ያወጣ ሲሆን በዕለቱም ተወካዮቹ በሌላ ጉዳይ ላይ ከመወያየት ይልቅ በዚህ ጥቃትና በመፍትሄው ዙሪያ ላይ ለመመካከር ጥያቄ አቅርበው ጥያቄው ተቀባይነት በማግኘቱ ስሜት በተሞላበት መንገድ ጥያቄዎቻቸውን አጋርተዋል። ተከታዩ ዘገባ ይህንን የሚመለከት ነው። ዘገባው የምክር ቤቱ አባልና የመንግስት ረዳት ተጠሪ ሚኒስቴር ዴታ አቶ ጫኔ ሽመካ በትላንትና ዕለት ስለነበረው የምክር ቤቱ ውሎ ከሚያስረዱበት ይጀምራል። እንግዲህ የትላንት ነው። በምክር ቤቱ የአሰራር ደንብ መሰረት አጀንዳዎች ቀድሞ ይቀረጻሉ። ከሁለት ቀን በፊት የተያዙ አጀንዳዎች ነበሩ። ነገር ግን ያ አጀንዳ ከጸደቀ በኋላ እንደሰማችሁት በምዕራብ ወለጋ አካባቢ ከፍተኛ የሆነ ጭፍጨፋ ተደርጎ በርካታ ሰዎች የተገደሉበት ሁኔታ ተፈጠረ እና ከእነዚህ አጀንዳዎች በፊት ስለተፈጠረው ችግር መነጋገር አለብን የሚል ተከበሩ የምክር ቤት አባላት ጥያቄዎች ነበራቸው። ይሄም በህጉ መሰረት ይፈቅዳል። የሞሽን ድጋፍ ካገኘ የምክር ቤቱ አፈ ጉባኤ በአጀንዳነት ቀድሞ ባያያዝም በዚያ የምክር ቤት አባላት እንዲወያየው ያደርጋሉ። ምክር ቤት አባላት ያቀረቡበት መንገድም ትክክል ነው። የተከበሩ አፈ ጉባኤ ወይም ደግሞ ሕጉን መሰረት ፈቅደው ውይይት ተደርጓል እና በውይይቱ የተነሳው መሰረታዊ ሀሳብ በተለያዩ አካባቢዎች ሰዎች በእነዚህ በጸረ ሰላም ኃይሎች እየተገደሉ ነው። ይሄ ግድያ ደግሞ አንድ ዘርን መሰረት ያደረገ ነው። ሰዎች በዘራቸው ወይም በማንነታቸው እየተለዩ እየተጠቁ ነው እና እነዚህን አጥፊዎች ተከታትሎ በመያዝ ለህግ በማቅረብ በኩል ክፍተት አለ እና በየጊዜው የሞት ዜናን እየሰማን መቀጠል አለብን ወይ? ለምንድን ነው ተመጣጣኝ እርምጃ የማይወሰደው? የሚል ሀሳብ ነው የነበራቸው። ጉዳዩ በትክክልም ስሜት ውስጥ የሚያስገባ ነው የነበረው። በተለይ የመጨረሻው ሰውን ለስብሰባ ጠርቶ ከቦ መጨፍጨፍ በላይ ዘግናይ ነገር የለምና ስሜታቸውን የጎዳቸው የምክር ቤት አባላት በተሰማቸው ስሜት መንግስት ለጉዳዩ ትኩረት እንዲሰጥ ጥያቄያቸውን አቅርበዋል። ይሄ እንግዲህ ሁኔታው የፈጠረው ነው። ተገቢም ነው ብዬ ነው ማምነው እኔ። በዕለቱ የሕዝብ ተወካዮች ምክር ቤት አባል ወይዘሮ ብርቱካን ሰብስቤ በእንባ በታጀበ ስሜት የመንግስት ሆደ ሰፊነት መብዛቱን በመግለጽ በተለይም በአንድ ብሔር ላይ ያነጣጠረና ዘርን መሰረት ያደረገ የንጹሀን ጭፍጨፋ እንዲቆም ጠይቀዋል። ለውጡን ለመቀልበስ የሚደረገው ትግል ምክር ቤቱ የሚጫወተው ሚና ሁልጊዜ እየተድበሰበሰ እየተደበቀ መሄድ የለበትም። ለውጡን ለማስቀጠል ከፈለግን አንድ ቁጥር በማንነትና በሃይማኖት ላይ ከለውጡ በኋላ አገራችን አርኪ ለማይሆነች ነው፣ ብዙ ዜጎች የሞቱ ነው። በተለይም ብሔርን ያነፃጠረ አማራ ላይ ያተኮረ ጥቃት እየተፈጠረ ነው። ይሄ ጥቃት ዛሬ እንዳልተፈጠረ ይገባኛል። ለረጅም ጊዜ ሲሰበክ የውሸት ትርክት ህዝብና ህዝብን ለማጋጨት ብዙ ተሰርቷል። በእርግጥ እንደ ምክር ቤት መቻቻል የሚለውን ይዘን አገርን ለማስቀጠል እየሄድን ነው። መቻቻል ሲበዛ የሚፈጠረው ልክ እንደምናዝንላቸው ውጭ ሀገራት እንደነ ሶሪያ፣ እንደነ ሩዋንዳ ኢትዮጵያ ላትሆን የምችልበት ዕድል የለም። እኔ ተስፋ እየቆረጥኩ ነው። ከመቻቻል አልፈል ህዝብ እያለቀ ነው።

የሕዝብ ተወካዮች ምክር ቤት አባልና የመንግስት ረዳት ተጠሪ ሚኒስቴር ዴኤታ አቶ ጫኔ ሽመካ የምክር ቤቱ አባላት መከላከያ በነገው ሐሙስ እለት ተጠርቶ ማብራሪያ እንዲሰጥ ጥያቄ ማንሳታቸውንና ስምምነት ላይ መደረሱን ጠቅሰው፣ ነገር ግን አሁን ላይ ከትላንትናው ምሽት እስከ ዛሬ እለት ባለው ጊዜ የህወሀትና የፌዴራል መንግስት ወደ ጦርነት መግባት ጋር ተያይዞ ምናልባትም ይህን ማድረጉ ጊዜ ሊወስድ ይችላል ይላሉ። የምክር ቤቱ አባላት ጥያቄውን ከማንሳታቸው በፊት ድርጊቱን አውግዞ ለተሰዉ ወገኖቻችን ደግሞ የህሊና ጸሎት ተደርጎ ነው። ተቀጣዮች እንዳለ ማለፍ ተፈልጎ የነበረው ግን እሱ በቂ አይደለም፣ እንነጋገርበት፣ እንዋይበት የሚል ሀሳብ ነው የነበረው። እሱም ተቀባይነት አግኝቶ ባልሁሽ መንገድ ውይይቱ ተፈጽሟል። ከዚያ በኋላ የሚመለከተው የመንግስት አካል መጦ ስለ ጉዳዩ ማብራሪያ ሊሰጠን ይገባል የምክር ቤቱ አባላትም ጥያቄ እንድናቀርብ ይፈቀድልን የሚል ጥያቄ ነው የነበረው። በዚያ መንገድ ፕሮግራሞችን ይዘን ነበር። እንደምታውቂው ደግሞ ዛሬ ያው እንደ ሀገር ያልተጠበቀ በመከላከያ ኃይላችን ላይ ጥቃት ደርሷል። ትግራይ ክልል ባልተገባ መንገድ ህዝቡን እንግዲህ ወዳልሆነ አቅጣጫ የሚመሩ ኃይሎች ተፈጥረዋል። ስለዚህ ጸጥታ ኃይሉን አምጠን ምንጠይቅበት ምንልበት ሁኔታ አስቸጋሪ ሊሆን ይችላል። ግን ስምምነት ተፈጥሮ የነበረው መጦ ከመከላከያ ሚኒስትሩ ከሰላም ሚኒስትር እና ጸጥታ ኃይሉን የሚመሩ ኃይሎች አጠቃላይ መጠው ማብራሪያ ይስጡን የሚል ስምምነት ላይ ነው የተደረሰው። በመግባባት የተደመደመ መድረክ ነው የነበረው። ከህዝብ ተወካዮች መንግስት ነገሩ ላይ ቸልተኝነት ማሳየቱ ተደጋግሞ የተጠቀሰ ሲሆን በተጨማሪም ኦነግ ሸኔና ህወሀት በአሸባሪ ቡድንነት እንዲፈረጁም ጥያቄ ቀርቧል። አቶ ጫኔ ሽመካ በዚህ ጉዳይ ላይ የህግ አስፈጻሚው አካል ተጠርቶ ማብራሪያ ከሰጠ በኋላ ውሳኔ ላይ የሚደረስ መሆኑን ገልጸው በአሁኑ ሰዓት ቅድሚያ የሚሰጠው በትግራይ ክልል ላይ በተጣለው በአስቸኳይ ጊዜ አዋጅ ዙሪያ በነገው ዕለት በመወያየት ማጽደቅ ነው ይላሉ። ከዚህ በፊት አሸባሪ ተብለው የተፈረጁ ቡድኖች ከፈጠሩት ችግር በላይ ነው። እነዚህ አካላት እየፈጠሩ ያለ ኑ ስብሰባ ብሎ ጠርቶ ንጹሀንን ጾታ ሳይለዩ ሃይማኖት ሳይለዩ ህፃኑንም፣ አሮጌውንም የሚጨፈጭፉ ሀይሎች ምን ሊባሉ ነው? ላይ ተገቢውን ህጋዊ እርምጃ ለመውሰድ በህግም የተደገፈ እርምጃ ጭምር ሊወሰድ ይገባል ነው። ይሄ እንግዲህ በምክር ቤት አባላት አስተያየቱ ተነስቷል። ይሄ ህጋዊ ሂደቱን ተከትሎ ማለት ነው። አንድ ቡድን አሸባሪ የሚባለው ምን ምን ምንን ሲያሟላ ነው? እነዚህ ሀይሎች ደግሞ በዚያ መስፈርት ውስጥ ይወድቃሉ አይወድቅም ብሎ አስፈጻሚው አይቶ ለምክር ቤቱ ሲያቀርብ ይህንን ቡድን የሚፈረጅበት ሁኔታ ይፈጠራል። ወይንም ደግሞ እንዳልኩሽ እዚያ ውስጥ ማይወድቅ ከሆነም ደግሞ ውይይቱ የሚወስነው ይሆናል ማለት ነው። እንደ ሀሳብ ግን የምክር ቤት አባላት የራሳቸውን ሀሳብ አቅርበዋል። ምክንያታቸውን ጭምር አስደግፈው ማለት ነው። አሁን ባለው ሁኔታ እንግዲህ መከላከያ እና ሌላው የፀጥታ ኃይል አሁን የተፈጠረውን መሰረታዊ ችግር እንደ ሀገር አቅጣጫ መስጠት መምራት ያስፈልጋል። በዚያ ደረጃ አሁን ሐሙስ ያሰብነው ፕሮግራም የሚሳካ አይመስለኝም። ሌላም አጀንዳ ተፈጥሯል። ዛሬ ሚኒስትሮች ምክር ቤት የዛሬ ሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ አውጇል፣ ችግሩ በተፈጠረበት አካባቢ ማለት ነው። ይሄ አስቸኳይ ጊዜ አዋጅ ደግሞ ምክር ቤቱ ስራ ላይ ካለ በአርባ ስምንት ሰዓት ውስጥ መጥተቅ አለበት። ስለዚህ ሐሙስ ነገ ማለት ነው። የምክር ቤት አባላት ጥሪ እያስተላለፍን ነው። የምክር ቤት አባላት እዚህ አስቸኳይ ጊዜ አዋጅ ላይ ተወያይተው ያጸድቃሉ። ሁለተኛ ደግሞ ይህ አስቸኳይ ጊዜ አዋጅ ሲፈጸም በንጹሀን ላይ ጉዳት እንዳይደርስ ያንን እየተከታተለ ለምክር ቤቱ ሪፖርት የሚያቀርብ የአስቸኳይ ጊዜ አዋጅ መርማሪ ቦርድ አብረን እናስጨድቃለን። ነገ ማለት ነው። የህዝብ ተወካዮች ምክር ቤት በነገው ሐሙስ ጥቅምት 26 ዕለት በትግራይ ክልል ላይ ስለተጣለው የአስቸኳይ ጊዜ አዋጅ ዙሪያ ለመወያየት አጀንዳ መያዙ ታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። Yeah. say yeah. አድማጮቻችን ለዛሬ ያዝንላችሁን ጥንቅሮች እዚህ ላይ ፈጸምን። አብረናቸው የቆየነው ትዝታ በላቸው፣ በአርትኦት ኤደን ገረመው፣ በመስተንግዶ ኤልያስ አስማረ በቅንብሩ እንዲሁም ሀብታሙ ስዩም በዜናዎቹ ነበርን። በነገው ምሽት እስከምንገናኝ ድረስ ደናደሩ።